የኦሮሞ ሕዝብ የምስጋና ቀን ሬቻ በኢትዮጵያና በብዙ የዓለም ክፍሎች ዛሬና ትናንት ተከብሯል። በብዙ አካባቢዎች አሁንም እየተከበረ ነው። ዓመታዊው የኦሮሞ ህዝብ የምስጋና ቀን ተብሎ የሚጠራው እሬቻ በዓል ዛሬ ተከብሯል። ቢሾፍቱ ከተማ በሆራ አርሰዴ ሐይቅ ላይ በኦሮሞ ባህልና ወግ ተከናውኖ በሰላም የተጠናቀቀው የዘንድሮው ሥነ ሥርዓት የተካሄደው በአባገዳ መሪነትና የፖለቲካ አካላት ባልተገኙበት ሲሆን ቢሾፍቱ ከተማ ውስጥ የጸጥታ ጥበቃው እጅግ የተጠናከረ እንደነበረ ተገልጿል። መለስካቸው አማሃ ተጨማሪ አለው። ዛሬ በሆራ አርሴዲ በቢሾፍቱ ከተማ የተከበረው ዓመታዊው የኢሬቻ በዓል በሰላም ተከብሯል። አባገዳ በየነ ስንበቱን ጨምሮ በአባ ገዳዎች ምረቃና መልካም ምኞት የተጠናቀቀው የዘንድሮው የእሬቻ በዓል አያሌ ሕዝብ የተገኘበት ትዕይንት የነበረ ቢሆንም ባለፉት ዓመታት ይታይ ከነበረው የሕዝብ ቁጥር አኳያ የቀነሰ ነበረ። ይህ ከተለመደው በጣም አጭር በሆነ ጊዜ ማለትም ከረፋዱ ሶስት ሰዓት ተኩል አካባቢ ፍጻሜውን ያገኘው የእሬቻ በዓል በቀደሙት ዓመታት እንደተለመደው ሳይሆን የክልልም ሆነ የፌዴራል የመንግሥት ባለስልጣናት ንግግር አልተሰማም። በዓሉን ድምቀት ያጎናጽፉት የነበሩት ታዋቂ የኦሮሞ ሙዚቀኞችም ትርኢት አልነበራቸውም። ከበዓሉ ጋር ተያይዞም ይደራ የነበረው የንግድ እንቅስቃሴ ቀንሶ ውሏል። ከዚህ በተረፈ ግን ሰሞኑንና ዛሬም በቢሾፍቱ ከተማና በአካባቢዋ ከፍተኛ የጸጥታ ኃይሎች እንቅስቃሴ ነበረ። ድንገተኛ ፍተሻዎችም ተስተውለዋል። ዛሬ በተለይ በዓሉ ከሚከበርበት ስፍራ ውጪ ከክልልና ከፌዴራል ፖሊስ በተጨማሪ የመከላከያ መለዮ ያላቸው ኃይሎችም በጥበቃ ላይ ተሰማርተው ታይተዋል። ቁጥራቸው ጥቂት ቢሆንም ጥቁር ጨርቅ በክንዳቸው ያሰሩ አንዳንድ የተቃውሞ ድምፅ ያሰሙ የነበሩና ከራስ በላይ እጆቻቸውን በማመሳቀል የሚታወቀውን የተቃውሞ ምልክት ያሳዩ ሰዎችም በመንገድ ተስተውለዋል። የጸጥታ ኃይሎች የወሰዱት እርምጃ አልነበረም። በአጠቃላይ በዓሉ አላንዳች የግጭት ኩነት ተጠናቋል። ባለፈው ዓመት በዚሁ ስፍራ ሊካሄድ የነበረው የኢሬቻ በዓል በግጭትና ተከትሎም ባያሌ ሰዎች ሕይወት ህልፈት እንዳበቃ አይዘነጋም። በሞቱት ሰዎች ቁጥር መንግሥት ያወጣው መግለጫና ሌሎች ኃይሎች ያወጡት ቁጥር አይገናኝም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ